ጠቅላይ ሚኒስትር አብይንና የለውጥ አመራሩን የሚደግፉት ኢንተ ህዝቦች በአማራ ክልል ደሴ፣ ደቡብ ወሎና ኦሮሞ ብሔረሰብ ዞኖች ተካሂደዋል። ሰልፈኞቹ በአማራ ተወላጆች ላይ ይደርሳል ያሉትን ግድያና መፈናቀል እንዲቆም ጠይቀዋል። መስፍን አራጌ ዝርዝር ዘገባውን አድርሶናል። መንግስት በመተከልና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት። በሀገር ጥፋት ላይ ተሰማርቶ የነበረው የህወሀት ታጣቂ ቡድን ላይ የተወሰደውን ወታደራዊ እርምጃና የተገኘውን ድል እንደግፋለን የሚሉና በርካታ መፈክሮችን ያነገቡ ሰልፈኞች በሆቴ ስቴዲየም ነበር የተሰባሰቡት። መንግስት በመተከል በሚገኙ አማራዎች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት አለበት።

አለብን የደሴ ከተማ ከንቲባ አበበ ገብረ መስቀል ላለፉት ሰላሳ ዓመታት ህዝብን ከህዝብ የሚነጥሉ የሐሰት ትርክቶች ሆን ተብሎ እንዲስፋፉ በመደረጋቸው በተለይ የአማራ ተወላጆች ለዘመናት ከኖሩበት አካባቢ እንዲፈናቀሉና የህይወት መስዋዕትነት እንዲከፍሉ መደረጋቸውን አስታውሰዋል። በጠቅላይ ሚኒስትር አብይና በለውጥ አመራሩ ባለፉት ሶስት አመታት የተከናወኑ ተግባራትን ያደነቁት ከንቲባው ከኤርትራ ጋር የታደሰውን ወዳጅነት በህወሀት ላይ የተወሰደውን ወታደራዊ እርምጃ የኢትዮጵያዊነትን መንፈስ ለመመለስ የተደረጉ ሙከራዎችን በአብነት አንስተዋል። የኢትዮጵያ ሕዝብ ከአማራ ወገኑ ጎን በመቆም ያሳየውን ወገንተኝነት በከተማ አስተዳደሩ ስም ያደነቁት ደግሞ የከተማዋ ብልጽግና ጽሕፈት ቤት ኃላፊ ሞላ ሁሴን ናቸው። ከዚህ በላይ የከፋላ ያሆኑ መላ ኢትዮጵያ

ሰልፈኞቹ ለዘመናት ካሳለፍነው ሰቆቅ አንጻር የለውጥ አመራሩ ከመጣ ወዲህ የተሰሩት ስራዎች ተስፋ ሰጭ ናቸው ይላሉ። በእውነት እንደ ቆመ ብሎ ካሰቡት በተለይ ፊት ከነበረብን አንግል ስንመለከተው ዶክተር አብይ ከመጡ በኋላ ብዙ ለውጦች አይተናል። ባልተረጋጋ መንፈስ እንኳ ይሄን ያክል ለውጥ እያየ ይህን ለውጥ ለማደናቀፍ የሞከሩ አካላቶች መሞከራቸው በጣም ያሳፍራል፣ በጣም ያሳዝናል። ሙከራዎችም አንዳንድ ነገሮች እያየ ነው። ሰልፍ እንዳትወጡ እንዳትወጡ የሚል ብዙ የተለያዩ ነገሮች ከብሄር ጋር እያይዘው የሚያቀርቡት ነገር አለ። እነዛ ነገሮች እንኳ ችግሮች እንኳ ቢኖሩ ቀስ እያለ በሂደት የሚፈታ እንጂ በእንደዚህ አይነት መልክ በመግለጽ አይፈታም። ስለዚህ እኔ በጣም ዛሬ በጣም ደስ የሚል ነው። ህዝቡ እነሱን አልሰማቸውም። ህዝቡ ግን ብጹ ነው። ከዳር እስከ ዳር፣ ከጫፍ እስከ ጫፍ እየወጣ ያለው በሶስት አመት ጊዜ ውስጥ የተሰሩት ስራዎችን በከፍተኛ ሁኔታ ጠቅላይ ሚኒስትሩን ጨምሮ የክልላችን አመራሮች የሰሩትን ጠንካራና በተለይም ደግሞ በተለይ ነግላይ የተሰሩትን ስራዎችን በሙሉ የደሴ ከተማት ነዋሪዎች በለመለገብ ወታል ሰ ወታል በሰ በኢትዮጵያ ክልል ላይ የሚገኘውን የአማራ ህዝብ በሙሉ ስራ የሚኖርበትን ነገር መንግስት ማስታወቅ ይጠበቅበታል ብዬ አምናለሁ። የአገሪቷ መንግስት ከላይኛው ከጠቅላይ ሚኒስትሩ ጀምሮ እስከታችኛው በተዋረድ ያሉት የከተማና የክልል ክልሞች አካባቢ ያሉት የአማራ ሕዝብ። በአንጻሩ የሰልፉን መካሄድ ያወገዙ ወገኖች መንግስት የራሱን ገጽታ ለመገንባት ብቻ ሰልፍን የሚፈቅድ የአፈጻጸም ድክመቱንና የሕዝብ ደህንነት አደጋ ላይ መውደቅን አስመልክቶ ሰልፍ ሲጠየቅ የሚከለክል ከሆነ ከቀድሞ አሰራሩ ተለወጠ ለማለት እንዴት ይቻላል ሲሉ ጠይቀዋል። የድጋፍ ሰልፉ በፈረስ ግልቢያ፣ በሰርከስ በካራቴና ሌሎች ስፖርታዊ ትርኢቶች የታጀበ ነበር። በሰሜናዊ የኢትዮጵያ ክፍል በተደረገው ወታደራዊ ዘመቻ ህይወታቸውን ላጡ የመከላከያ ሰራዊት የአማራ ልዩ ኃይልና ሚኒሻ አባላት የህሊና ጸሎት ተደርጓል። በደቡብ ወሎ ዞን ኮምቦልቻ ከተማ፣ በኦሮሞ ብሔረሰብ አስተዳደር ዞን ባቲ፣ ከሚሴ፣ ጅሌ ጥሞጋ፣ አርጡማ ፎርሲ እና ደዌ ሀረዋ ተመሳሳይ የድጋፍ ሰልፎች መካሄዳቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ